ማህደረ ዜና ኢራንና ዩናይትድ ስቴትስ በኒኩሌር መርሃ ግብር ሰበብ 12 ዓመታት ገጥመውት የነበረውን ውዝግብ ግጭት በሰላም መፍታታቸውን ከተቃወሙት ሁለት መንግስታት አንዱ የሳዑዲ አረቢያ መንግስት ነው። በኢራን ይደገፋል የሚባለውን የሶሪያ መንግስት ለማስወገድ ቢሊዮነ ቢሊዮናት ዶላር በማፍሰስ ሳውዲ አረቢያን የቀደመ ሀገር የለም። በቴህራን ይረዳሉ የሚባሉትን የየመን ሆቲ አማጽያን ለመደምሰስ ሪያዶች አረብ አፍሪቃዎችን መርተው የመላ የለኮሱት እሳት ድሃይቱን አረብ ሀገር እያወደመ ህዝቧን እየፈጀ ወላፈኑ ኤርትራም ተሻገረ። የሪያድና የቴህራን የሳምንቱ ማብቂያ ዛቻ ፉከራ ደግሞ ከስካሁኑም የባሰ ጥፋት እንዳያስከትል አስግቷል። ስጋቱ መነሻ ምክንያቱ ማጣቀሻ አስተጋቦቱ መድረሻችን ነው። ላፍታ አብራችሁን ቆዩ። ኢትዮጵያዊው የፖለቲካ ተንታኝ ዩሱፍ ያሲን ቁማር ይሉታል። የሪያድ ቴህራኖችን ቀጥታና ተዘዋዋሪ ውጊያ ቁማር ነው ነገሩ። ከቁማሩ ወይም ይበላሉ ወይም ደግሞ ይሄ እንደተባለው ለጦርነቱ እልባት ይሰጣሉ። ቁማሩም ኢራቅን የአሸባሪዎች መናሐሪያ አድርጓታል፣ ሊቢያን የየጎጥ ነፍጠኞች መዋጊያ፣ ሶሪያን እያጠፋ የመንን እያወደመ ነው ሪያድ ቴህራኖች ቁማርተኞቹ ከሆኑ ዋና አጋፋሪዋ ዩናይትድ ስቴትስ መሆኗ አላጠያየቅም። የሪያዱ ወኪላችን ስለ ሺ ሽብሩም ይህንኑ ያረጋግጥልናል። ዶናልድ ትራምፕ ወደ ስልጣን ከመጡ ወዲህ አሜሪካ ሳውዲ አረቢያን ከጉያዋ አድርጋ ኢራንን የገፋችበት ሁኔታ በስፋት ነው የሚስተዋለው። የዩናይትድ ስቴትሱ ፕሬዚደንት ዶናልድ ትራምፕ የመጀመሪያውን የውጭ ሀገር ጉብኝታቸውን ከሳውዲ አረቢያ ጀምረው በእስራኤል ቀጥለው ቫቲካን ላይ ያሰልሳሉን የተባለው ሳውዲ አረቢያን ያስቀደሙበት ምክንያት መቼም ዑምራ ሊያደርጉ ነው ሊባል አይችልም። የተሰጠው ሰበብ ግን የሶስቱን ነባር ሃይማኖታዊ ስፍራዎች አስቀድሞ መጎብኘት የሚል ነው ለፖለቲካ ተንታኞች አሳማኙ ምክንያት ግን ይህ አይደለም የጦር መሳሪያ ሽያጭ አንድ ሳውዲ አረቢያና እስራኤልን ማበረታታት ሁለት ኢራንን ማግለል ሶስት ምናልባት አራተኛው የካቶሊኮችን ድጋፍ መሻት የሳውዲ አረቢያው ምክትል አልጋ ወራሽና መከላከያ ሚኒስትር መሐመድ ቢን ሰልማን ግን ቴህራኖችን ለመወንጀል የትራምፕን ቀጥታ ማበረታቻ አልጠበቁም። የኢራን ዋና ኢላማ እንደሆነን እናውቃለን አሉ። የ32 ዓመቱ ጎረምሳ በቀደም ግን ጦርነቱ ሳውዲ አረቢያ ውስጥ እስኪደረግ አንጠብቅም ኢራን ምድር ላይ እንዲሆን እንሰራለን እንጂ አከሎ። ምክትል አልጋወራሽ ከዚህ በፊት ይሄ አሁን የጠቀስከው አልጋወራሽ ሄዶ ከፕሬዚደንቱ ጋር በተገናኙበት ጊዜ ያደፋፈሩት የሚመስል ነገር አለው። ከዚህ ጋር ተያይዞ ሳውዲ አረቢያን ከእስራኤል ጋር የመገናኘቱ ጉዳይ ይኖራል ማለት ነው። በሌላ ደረጃ ደግሞ ተሰምቶም የማይታወቅ የጦር መሳሪያ ገዢ አሜሪካን ይኖራል። ሳውዲ አረቢያ አሁንም ከፍተኛ የሆነ አሁንም ተሰምቶ የማይታወቅ የጦር መሳሪያ ገዢ ከቱርክ ማረጓን ተሰምተዋል። ዴቢዩቲ ክራውን ፕሪንሱም አሜሪካ ድረስ ዋይት ሀውስ ድረስ ተጋብዞ ሄዶ ዶናልድ ትራምፕን በአካል ተገኝቶ እንኳን አደረሳችሁ ብሏቸዋል። ያ ያ ሳውዲ አረቢያን የልብ ልብ እየሰጣት ይመስለኛል። የኢራኑ መከላከያ ሚኒስትር የጄኔራል ሁሴን ደግሃን አጸፋም ቀላል አልነበረም። ሳውዲዎች የጅል ስራ ከጀመሩ አሉ ትናንት ከመካና መዲና በስተቀር የምንተወው የሳውዲ ግዛት አይኖርም አከሉ ሚኒስትሩ። የሁለቱ ሹማምንት አዲስ ዛቻና አጸፋ ዛቻ ከደራው የጦር መሳሪያ ሸመታ ጋር ተዳምሮ እስካሁን የሚደረገውን ጦርነት ያብሰዋል ነው የብዙዎቹ ስጋት። የፖለቲካ ተንታኝ ዩሱፍ ያሲን ከሶሪያ እስከ የመን ያለው ጦርነት ከዛቻውም በፊት ብሷል ባይ ናቸው ኤርትራም ተሻግሯልና የዛሬ ሁለት ዓመት ገደማ ይመስለኛል። በዚህ በአንተ ፕሮግራም ይህ ጦርነት የየመኑ ጦርነት ማለት ነው፣ ቀይ ባህር ይሻገር ይሁን ብለህ ስትጠይቀኝ በዋዛ የት ይቀራል ያልኩህ ጉዳይ አሁንም በትክክል የተሸጋገረ ይመስላል። ከዚህ ከአሰብ የሚነሱ የአረብ አሚሬቶቹ ሄሊኮፕተሮች በቀይ ባህር ጠረፍ አፋር ዳሆዎች ወይም ጀልባዎችን እየመቱ ነው። ትናንትና ጠዋት አንድ ሰው ሲሞት ስድስት ሰዎች ከአንድ ቤተሰብ እንደቆሰሉ ነው የሚያሳየውና አሰብ የአረብ ጦር ሰፍረዋል ማለት ነው። በትክክል መስፈሩ ብቻ ሳይሆን እነሱም የሚጠብቁ የሱዳን ወታደሮች እዛውም ሰፍረዋል። ዩናይትድ ስቴትስ ኢራቅን ከወረረችበት ጊዜ ጀምሮ የሺአ ሱኒዎች ግጭት የኩርድ አረቦች ሽኩቻ፣ የአልቃይዳ አሜሪካኖች ጦርነት፣ የአይሲስ ጦርነት እየተባለም የስካያኒዋ ሀብታም ትልቅ ጥንታዊት ሀገር የዜጎቿን ሕይወት ሀብቷንም ትገብራለች። 14 ዓመቷ አሜሪካ መራሹ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ሊቢያን ከደበደበ ወዲህ ሰሜን አፍሪቃዊቱ ሀብታም ሀገር ጠፍታለች። አምስት ዓመት ከመንፈቋ ሶሪያ እየወደመች ነው። አምስት ዓመቷ የመን በልቂት ፍጅት፣ በስደት ረሃብ፣ ቀዳሚዎቿን መሽቀዳደም ከያዘች ሦስተኛ ዓመቷ። የአፍጋኒስታንና የኢራቅ ወረራ አሜሪካኖችን ከከባድ ዕዳ እንደከተተ ሁሉም የየመኑ ጦርነት ለሪያድ ነገስታት ዋኝተው የማይወጡት ባህር ነው የሆነባቸው። የሪያድ ወኪላችን ስለ ሽብሩ እንደሚለው የጦርነቱ መራዘም ያሳሰባቸው የሳውዲ አረቢያ ዜጎች ፈራተባ እያሉም ቢሆን ገዢዎቻቸውን ጎሸም፣ ጠቆም ማድረግ ጀምረዋል። ስጋታቸውን የሚገልጹ ሚዲያዎች ላይ አሳባቸውን ያንጸባረቁ ፀሐፊዎች አሉ። ማለት የሳውዲ ኢኮኖሚ ሊሸከሙ ይችላሉ ወይ? ይሄን ሁሉ ጦርነት የሚለው ነው ትልቁ ነገር። ግን እኔ እንደሚታየኝ ነጋሽ፣ የአሜሪካ ከፍተኛ ድጋፍ ያላቸው አይዞህ የተባሉ ነው የሚመስሉት የሳውዲ አረቢያ ነገስታት። ተቃዋሚዎች ደግሞ የንጉስ ሰልማን አገዛዝ የመፈንቅለ መንግስት ሙከራ ተቃቶበት ነበርም ይላሉ። አቶ ዩሱፍ ያሲን ይሄ ጦርነት በሰዑድ አረቢያና በንጉሳዊ ቤተሰብ ላይ ያስከተለው ችግር አለ። በቅርብ ጊዜ ንጉሱ ያደረጉት የጦር መኮንኖቹ ሹምሽር በሰዑድ አረቢያ ለመጀመሪያ ጊዜ መፈንቅለ መንግስት ሙከራ እንደነበረ ያሳያል። ይሄ አባባል በብዛት የሚመጣው ከዚህ ከውጭ ካለው የአረብ ማነው የሰዑድ አረቢያ ተቃዋሚዎች አማካኝነት ነው። አስራ ሁለት የሚሆኑ ጀረናሎች ስታሰሩ አንዱ ጀረናል የት እንደደረሱ አይታወቅም ነው የሚባለው። የሪያድ ገዢዎች የተገዢዎቻቸውን አመፅና ጥያቄ ለማፈን ምጣኔ ሀብታዊ ኪሳራውን ማስተንፈስን እንደ ጥሩ ስልት ነው የያዙት። ስልቱን ገቢር ለማድረግ ደግሞ የውጭ ዜጎችን መቅጣት፣ ቅጣቱ ገሚሶቹን ማባረር በማይባረሩት ላይ ደግሞ አዳዲስ ግብር መጣል ዜጎቻቸውን በተለያየ መንገድ እየደጎሙ እያኖሩ ናቸዋል። እኛ ደግሞ የኔ ቢጤው የውጭ ሀገር ዜጋ ሲመረን ሀገሩን ለቀን እንወጣለን እንጂ እነሱን ልንገዳደራቸው የሚያስችል ምንም ነገር አቅም የለም። ማንም እንትን ሰባት ስምንት ሚሊየን የውጭ ዜጋ ነው አለ የሚባለው ከዛ ውስጥ አሁን ከሁለት ነጥብ አምስት ሚሊዮን በላይ በዚህ ሶስት ወር ሊያስወጡ ትልቅ መርሃ ግብር ዘርግተው እየተንቀሳቀሱ የጦር መሳሪያ ሸመታውም እንደቀጠለ ነው። የሳውዲ አረቢያ ከፍተኛ ገንዘብና መዋለንዋይ የአሜሪካና የእንግሊዝ መሳሪያ መግዣ እንደሚውል ብዙ መረጃዎች ያሳያሉ። ከዚህ በፊት በነበረው ስታትስቲክ ከስልሳ ስምንት ቢሊየን ዩኤስ ዶላር በላይ የጦር መሳሪያ ግዢ ከአሜሪካ በየአመቱ እንደሚፈጸም መረጃዎች ያሳያሉ። ይሄ እንደውም ያለፈው ፕሬዚዳንት ባራክ ኦባማ ለሳውዲ አረቢያ እንዲሸጡ መፈቀድ የለባቸውም ከሚሉ ኃይሎች በመጣው ጫና ዝም ብለው ሼልፍ ላይ እንዲቀመጡ የተደረጉ የግዢ ሰነዶች ነበሩ። ዶናልድ ትራምፕ እነዛን ሁሉ ሰነዶች አንስተው እንዲሸጥ የሚያስችል ስምምነት ተፈራርመዋል የሚል በርካታ መረጃዎች አሉ። በተለይ ይሄ ጨረር መራሽ ሌዘር ጋይድ ሚሳይልስ የሚባሉትን ሳውዲ አረቢያ እጅ እንዲገቡ የሚያስችል ስምምነት ይፈራረማሉ ተብሎ እንደሚጠበቅ ብዙ ጸሐፊዎች እያወጡት ነው። ብዙ ጋዜጦችም እያወጡት ነው። የኢራኑ መከላከያ ሚኒስትር የሳውዲ አረቢያ ገዢዎች አየር ኃይል ስላላቸው ሁሉንም ነገር ማድረግ የሚችሉ ይመስላቸዋል አሉ። የየመኑን ጦርነትና ውጤቱን መጥቀሳቸው ነበረ፣ ግን አልቻሉም። ቀጠሉ ሚኒስትሩ። ብቻ ሪያዶች ለሌላ ጦርነት ሌላ የጦር መሳሪያ ይሸምታሉ ከነዳጅ ዘይት ሀብቷ በተጨማሪ ዘጠኝ ዓመት በዘለቀ የኢራን ኢራቅ ጦርነት የተፈተነ ጠንካራ ጦር በቅጡ የተማረ ሰማንያ ሚሊዮን ሕዝብ ያላት ኢራን ሚሳኤሉን ራሷ ታመርታለች። ተጨማሪውን ከሩሲያ ትገዛለች። በዋሽንግተኖች ግፊት የተባባሰው የሁለቱ ሀብታም ሀገራት ዛቻና ፉከራ ለፋርስ ባህረ ሰላጤ ትናንሽ ሀገራትም ትላልቅ ስጋት ነው የሆነው። እንደገና አቶ ዩሱፍ ያሲን፣ እነዚህ ሁለት አገሮች ከኢንዳይሬክት ከሆነው በሱሪያ ሲደረግ ከነበረው ጦርነት ወደ ቀጥታ ግጭት የሚያመራ ስጋት ከፍ አድርጎታል ማለት ነው። ለምሳሌ እንደ ቀጠር፣ እንደ ኩዌት ትንሽ እያፈሩ እየፈሩም ነው። ይህ እንደተጠበቀ ሆኖ የግብፅ አወጋገን ግልጽ አይደለም። የራሻው አወጋገን በሲሪያ ጉዳይ ግልጽ ሆኖ በዚህ ላይ ግልጽ አይደለም። ራሱ የኢራን እና የቱርክ በምን መልክ እንደሚወጋገኑና በምን መልክ እንደሚጋጩም ግልጽ አይደለም። ይህ ሁሉ አካባቢውን ብቻ ሳይሆን በዓለም ደረጃ በዚህ በራሽያ እና በአሜሪካና ስንና ሺአና የመሳሰሉት ያልነውን ነገር ወደ ከፍተኛ ደረጃ መሸጋገሩ ነው። በአጭሩ ማለት የሚቻለው ወዴት ያመራ ይሆን? ነገሽ መሐመድ ነኝ። ቸር ያሰማን።